ገዢው ፓርቲ ኢህአደግና ተደራዳሪ ተቃዋሚዎች ፓርቲዎች ዛሬ ባካሄዱት ስብሰባ ሰባት አባላት ባለው ኮሚቴ በሚዘጋጅ የጋራ መነሻ ሐሳብ ላይ ለመነጋገር ቀጠሮ ይዘው ተለያይተዋል። በጉባኤው ላይ የምክትል ጠቅላይ ሚኒስትር መገኘት ገዢው ፓርቲ ለጉዳዩ ክብደት እየሰጠው ይመስላል ሲሉ አንዳንድ የተቃዋሚ ፓርቲዎች መሪዎች እየተናገሩ ነው። የመግባባት መንፈሱ በዚሁ ከቀጠለ መልካም ውጤት ሊኖር እንደሚችልም ተስፋ አድርገዋል። ከአዲስ አበባ መለስካቸው አማሃ ተጨማሪ አለው። ገዢው ፓርቲ ኢህአዴግና ሀ1 እንደሆኑ የሚነገርላቸው ተቃዋሚ ፓርቲዎች ዛሬ ለሁለተኛ ጊዜ ባደረጉት ጉባኤ ሰባት አባላት ያሉበት ኮሚቴ በመሰየም ከፓርቲዎቹ የተሰነዘሩ ሀሳቦችን በመቀመር የጋራ መነሻ ሀሳብ እንዲያቀርብ በመስማማት ስብሰባቸውን ማጠናቀቃቸውን ለጋዜጠኞች ገልጸዋል። ከሰባቱ የኮሚቴ አባላት መካከል አንዱ አቶ ትዕግስቱ አወሉ ለቪኦኤ እንደገለጹት ጉባኤውን የመሩት የኢህአዴግ ምክትል ሊቀመንበርና የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ናቸው። በተወካዮች ምክር ቤት ጽህፈት ቤት ተደራዳሪ ፓርቲዎች በጽሁፍ ያቀረቧቸውን የአሰራር አማራጭ ሂደቶች በተደራጀ መልክ ለጉባኤው መቅረቡም ታውቋል። ጉባኤው እንዴት እንደተጠናቀቀም አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበርና የኮሚቴው አባል እንደሚከተለው አብራርተዋል። ፓርቲዎች የየራሳቸውን የተዘለለባቸውን ወይም የታለፈባቸውን ሀሳብ አቀረቡ። እነዛ ተካተው መጀመሪያ ያለው የመነሻ ሀሳብ፣ ዛሬ በቃል የተሰጠው ተጨምሮ አንድ ላይ እንዲዘጋጅ ሰባት ሰዎች ከዛው ስብሰባው ላይ ተመርጠው ለ17 ያንን የመነሻ ድራፍት የመወያ ሀሳብ እንድናቀርብ በዚህ ነው የተጠቃለለው። አቶ የሸዋስ አክለውም ድርድሩ ባይጀመርም ውይይቱ ከወዲሁ ፈታኝ ነው ሲሉ ስምምነትም እንዳለ ጠቁመዋል። ይሄ አካል ከሁሉም የተውጣጣ ስለሆነ የማንም ሀሳብ እንዳይቀር በተቻለ መጠን ያደርጋል። ሌላው ግን ቅድመ ድርድር ነው፣ ገና አልተጀመረም። ግን ይሄም ራሱ በጣም ፈታኝ እንደሆነ በጣም የተለያየ እንግዲህ የፓርቲዎቹ መብዛት ሊሆን ይችላል፣ አንዱ ችግር የተለያየ ተፍላጎት እና ወገንተኝነትም ጭምር መታየቱም ሊሆን ይችላል። በጣም ፈታኝ ሆኗል። ዞሮ ዞሮ እየሞከርን ነው። ለአገር፣ ለህዝብ ይጠቅማል የሚለውን ነገር ለማቅረብ እየሞከርን ነው። በብዙዎች አገር አቀፍ ፓርቲዎች ላይ የግለሰብም ሆነ የፓርቲ ጥቅም እዚህ ላይ እንዳይታይበት ጥያቄው የመጣው ከህዝብ እስከሆነ ድረስ የህዝብን ጥያቄ እንዲመልስ አድርገን እንድንሰራ ብዙ ስምምነት አለ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ስለ ጉባኤው አካሄድ ለቪኦ የተመሳሳይ አስተያየት ሰጥተዋል። እርሳቸው በበኩላቸው ግን ከዛሬው ስብሰባ አዲስ ነገር ተመልክቻለሁ ያሉት የምክትል ጠቅላይ ሚኒስትሩ በጉባኤው ላይ መገኘት ነው። የዛሬውን ከደግ ጋር ተቋማዊ ፖለቲካ ፓርቲዎች የተባል ነው ወደ 21 22 እንደዚህ እንዲያቆጣጠሩ ነው። ምን ሆነው በተገኘንበት አንድ አዲስ ነገር ቢኖር ምክትል ጠቅላይ ሚኒስትሩ ክቡር አቶ ደመቀ ተገኝቶ የዛሬውን ስብሰባ በእኛም ፍቃድ ማለት ነው መርተዋል። ባለፈ ጊዜ ኢህአዴግ እነዚህ ግንኙነት ክብደት አልሰጠውም፣ በበታች ባለስልጣናት ነው ስብሰባውን የከፈተውም ያካሄደውም የሚል ወቀሳ አቅርበንበት ነበረ እና እንግዲህ ለሱ መልስ መስጠታቸው እንደሆነ መገመት ይቻላል። አንድ ልዩ ማለት እሱ ነው። ፕሮፌሰር በየነ ጴጥሮስ ጉባኤው የተጀመረው ገዢው ፓርቲ ኢህአዴግ ለዚህ ድርድር መተማመኛ ሊሆኑ የሚችሉ የግንባታ እርምጃዎችን እየወሰደ እንዳልሆነ ምልክታችንን በመግለጽ ነው ብለዋል። አሁንም የፓርቲ መሪዎችና አባላት በእስር እንደሚገኙ፣ በተመሳሳይም ጋዜጠኞችና የሙስሊም ማህበረሰብ መሪዎች ታስረው እንደሚገኙና እነዚህን በመፍታት ሕዝቡ በሂደቱ ያለውን እምነት መገንባት ይቻላል የሚል ሐሳብ እንደቀረበ ገልጸዋል። ገዢው ፓርቲ የሰጠውን ብላሽ በተመለከተም እንዲህ ብለዋል። መሰረታዊ እምነት ማስረጃ ሆነው እንደላይ ያደግ በእርግጠኝነት ተናገረው ፕሮፌሰር በየነ እስካሁን ደጋግሞ ለሚያነሳቸው ጥያቄዎች ኢህአዴግ በአሁኑ ጊዜ ምላሽ አልሰጠንም እናውቃለን። ነገር ግን በሂደት ታዩት አላችሁ ሆኖ እየተባለ ነው ያለ ነው። ምናልባት አንድ ዘዛሬ ሁለት ምን ተገኘች ብትለኝ፣ ኢህአዴግ በዚህ በዚህ ግንኙነቱ ከፖለቲካ ፓርቲዎች በሚያደርገው ድርድር ቁርጠኛ ስለመሆኑ በሂደት ታዩት አላችሁ ሞክሩን አይነት ነገር ማለታቸውን እንግዲህ ይህንን በጥንቃቄ እያየ ነው ነው እንደ መያዱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ፣ አሁን የተጀመረው አካሄድ የሚዘልቅ ከሆነ ወደፊት ይደረጋል ተብሎ ከሚጠበቀው ድርድር መልካም ውጤት ይገኛል የሚል ተስፋ አላቸው። አሁን ባለው ሁኔታ ግን ቁርጠኝነት አቶ ደመቀም ሲናገሩት የነበረው ምክትል ጠቅላይ ሚኒስትሩ በኢህአዴግ በኩል ምንም አይነት እንቅፋት እንደማይፈጠርና ምክንያት እንደማይኖር ልታምኑ ይገባል እኛ አምነንበት የገባንበት ድርድር ነው የሚለውን ተደጋጋሚ ቃል ሲናገሩ ነበር እንደሚናገሩት ከሆነ ተስፋ ብቻ አይደለም ለኢትዮጵያ ህዝብ ለውጥና ለጥያቄው መልስ ያ ብለን ነበር ፓርቲዎቹ የካቲት አስራ ሰባት ቀን ሁለት ሺ ዘጠኝ ዓመተ ምህረት ሶስተኛውን ስብሰባ ያካሂዳሉ ተብሎ ይጠበቃል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ